የሲዳማን ክልል እንሆን ጥያቄ ተከትሎ በዞኑ ከተሞች የተቀሰቀሰ ውከት ዛሬም ቀጥሎ ውሏል። በውከት ውስጥ ከዘጠኝ የሚደርሱ ሰዎች ሕይወት አልፈዋል። በርካቶች ቆስለዋል። ግምቱ ያልታወቀ ንብረት ወድመዋል። የውከቱ ሰለባ የሆኑት እንደሚናገሩት በአንዳንድ በሲዳማ ዞን ከተሞችም ተቃውሞ ዛሬ መልኩን ቀይሮ ማንነትን በለየ የመኖሪያ ቤትና ንብረት ላይ ጥቃት ደርሷል። መንግስት ተጨማሪ ኃይል በማስገባት ሰላማችንና ደህንነታችንን ያረጋግጥ ሲሉም ጠይቀዋል። ትናንት በሐዋሳ ከተማ ሶስት ሰዎች መገደላቸው ይታወሳል። ዛሬ የሐዋሳ ከተማ ተረጋግታለች ነው የተባለው። በሌላ በኩል የሲአን ሲአን ዛሬ በሰጠው መግለጫ ከአስር በላይ ሰዎች በመልጋ ወረዳ እና አካባቢው ተገድለዋል። በግጭቱ ማዘናቸውን የገለጹት የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቴዎስ ህዝቡ እንዲረጋጋ ጠይቀዋል። የክልሉ ፖሊስ ኮሚሽን በበኩሉ ችግሩን በቁጥጥር ስር ለመዋል የጸጥታ ኃይል እየሰራ ነው ነው ያሉት። ዮናታን ዘብድዮስ ተጨማሪ ዘገባ ይዘዋል። ትናንት በሐዋሳ ከተማ ተፈጥሮ የዋለው ግጭት ዛሬም በሲዳማ ዞን በሚገኙ በሌሎችም ከተሞች ቀጥሎ የዋለ ሲሆን ለሞት ምክንያት የሆነ መሆኑን የአካባቢ ነዋሪዎች እየተናገሩ ይገኛሉ። ግጭቱ ዛሬ መልኩን ቀይሯል፣ ያሉት ነዋሪዎች ማንነትን የለየ ነው ያሉት የንብረት ማውደምና የመዝረፍ እንዲሁም የማቃጠል ወንጀል ተፈጽሟል ሲሉ ነው በስልክ ደውለው ለቪኦኤ የገለጹት። መንግስት ተጨማሪ ሰራዊት በማስገባት ሰላም እንዲወርድ እንዲያደርግና ደህንነታቸውን እንዲያስጠብቅም ጠይቀዋል። ከሐዋሳ ከተማ በቅርብ ርቀት በሚገኙ በለኩና በሐዋሳ ከተማ በቅርብ ርቀት በሚገኙ በለኩና በመሮቾ ከተማ በተፈጠረ ግጭት ቁጥራቸው አስር የሚደርስ ሰዎች መሞታቸውን ነው ከከተማው የመንግስት አስተዳደር ህዝብ ግን የተገኘና የሆስፒታል መረጃ የሚያሳየው አሮሶ አለ ስራ ቦታ ሆስፒታል፣ እናንተ ጋር ሆስፒታል ሶስት ነው የሞቱት አለ። በአለታ ወንዶ ከተማም ችግር እንደነበረ የገለጹት የከተማ ነዋሪዎች ሀብት የማውደም ንብረት የማቃጠል ወንጀል ተፈጽሟል ነው ያሉት። በከፍተኛ ሁኔታ ንብረታቸው እንደወደመባቸው የተናገሩት የከተማዋ ነዋሪ ይህ ወንጀል ድርጊት ትላንት ከቀን ጀምሮ እስከ ማታ ሌሊቱ አራት ሰዓት እነሰን መቆየቱን ተናግሯል። ጉዳቱን አስከፊ ያደረገው የጸጥታ ኃይል በጊዜ መደረስ አለመቻሉ መሆኑንም ተናግረዋል። ያለው ነገር እስካሁን ያው ውስጥ እየበተናቸው ነው። የተዘረፉ ቤት አለ፣ ሱቆችም ተዘርፈዋል። ብዙ ብዙ በቃ ያልተነካካቸው የለም። በጣም ብዙ መድረክ ተዘርፈዋል። ግማሹ በቤት ምናምን የተመለሰው ማለት ቤታቸው ማደረፋቸው ጉር ቤት ምናምን እንዲሁ ነው። ደግሞ ያው በጣም መስሪያ ቦታቸውንም

ሰው ሰዓት አካባቢ ነው። እኛ አካባቢ አሁን ይህንን ቤት አይተው እነሱ ናቸው እንደውም ዘግተው የተቆሱት። ከዚህ በተጨማሪ በአፖስቶ በሀገረ ሰላምና በይርጋለምም ተመሳሳይ የእጽታ ችግር እንዳለ ነው ነዋሪዎችን የሚናገሩት። ትላንት ከረፋዱ አራት ሰዓት አካባቢ ነበር ለውጡ የጀመረው። ወጣቶች በመሰባሰብ መንገዱን፣ አስፋልቱን በመሙላት በእንጨት በድንጋይ መንገዶችን በኖር በማደግ ማለት ነው የጀመረው ጉዞ እንግዲህ ያለ እንግዲህ መንግስት መስሪያ ቤቶች ላይ አጥሮች ላይ ድንጋይ በመወርወር የመንግስት መኪኖችን በማጋጠል ከዛ ቀጥሎ ደግሞ ኒቤት ሄደው የሚባል የሚጠሉት ዱቄት ፋብሪካ አልጠፋም። የሚገርመው የእሱ ቤት እንደውም ዱቄት ፋብሪካው መኖሪያ ቤቱ መኪናም ጭምር ነው የጋየውና፣ ያንድ ሰው ያህል ስጋት ትንሽ ይከብዳል። ይህ መጠቅ ደግሞ ሶስት ሶስት መኪኖች እንደዚህ ነደዋል። የአንድ ፈረንጅ እንዲሁም ልጆቹ አውሮስ ከአጥፋት ደርሰው በአራት ክልል የተገኙበት ሁኔታ ነው ያለው እና ዛሬም እንደዚሁ ቀጥሎ አቦስቶ የሚባለው ቦታ ላይ ነው እየተለየ ነው እየተደረገ ያለው። የአንድ አቦስቶ አካባቢ ላይ አንድ ልጅ አሁን ከአቅም በላይ ሆኖ ፌዴራል ላይ ሲወረወር ወደ ቤዛ አካባቢ እንደተመታተንተናል። አራዳም አካባቢ እንደዚህ ሳይቀጥሉ ተው የሚባሉ እንዲ- እንዲህ ብለው እንደዚህ አካባቢ ፌዴራል የወርሚጃ ውስጥ የተወሰኑ ልጆች መመጣታቸውን ሰምተናል። ከአቅም በላይ እየሆነባቸው ይመስለኛል እነሱም እና ምናልባት ህብረተሰቡ አመራሩና ያለው አካል ለዋብ ተናብቆ አካል ቻለ ከባድ ነው የሚሆነ ከኋላ የሚሰጠውን ተልእኮ በደንብ ማየት ያስገብኛል። አሁን ልጆቹን ብቻ ሳይሆን በሌላ በኩል የሲዳማ አርነት ንቅናቄ ሲአን ዛሬ በሰጠው መግለጫ ከአስር በላይ ሰዎች መሞታቸውን ነው የንቅናቄው የህዝብ ግንኙነት ኃላፊ አቶ ደሳለኝ ምርሳ የተናገረው የመከላከያ ሰራዊትም ዞኑን ለቆ እንዲወጣም ጠይቋል። ልቅናቀው አሁን እየተረጋጋ ቢሆንም አንዳንድ ወረዳዎች አካባቢ መከላከያ ሰራዊት ገብቶ ህብረሰቡ እየተካቸ ስለሆነ መከላከያ ሰራዊቱ አካባቢን በአስቸኳይ ለቆ እንዲወጣና ህብረሰቡም ወደ ነበረበት ሰላሙ እንዲመለስ፣ በሂደትም ደግሞ ከምርጫ ቦርድ የተነገረውን ነገር በትግስት ጠብቆ ለውን ነገር ተከታትሎ መብቱን እንዲያስከብር እንዲረጋጋ መሬት ለማጣ ነበር። መልካም መከላከያ ሰራዊት እንግዲህ የህዝቡን ሰላም ለማስጠበቅ በሚል ነው መስለኝ የገባውና አቋም ነው አደል? አዎ። መረጋጋት ሰላም እንዴት ሊወርድ ይችላል? ምርጫ ቦርድ በውሳኔ አደራጃለሁ ብሎ እጅግ በጣም በዘገየ ሰዓት ያደረሰው መረጃ በሚመለከተው አካል አቋም ሊያስቀይር በሚችል ሁኔታ ህዝቡ ጋር ተወርዶ የተሰጠው መረጃ በሌለበት ሁኔታ ህዝቡ ተረብሾ ተቆጥቶ ባለበት መከላከያ ሰራዊት ደግሞ ሲንቀሳቀስ የተቆርጣዊ ማህበረሰብና መከላከያ ሰራዊት መካከል ግጭት እየተነሳ ነው። በዚህም በርካታ ህይወት ጠፍቷል፣ አካል ጎሏል፣ ንብረት ሊወድም ነው ያለው። ስለዚህ የመከላከያው መግባት የህዝቡን ሰላም ሊጠብቅ አልቻለም። ይልቁንም ህይወት እየጠፋ ነው። በመልጋ ወረዳ ወተራ የሚባል ትንሽ ከተማለች፣ ወደ ኦሮሚያ የምትዋሰን ከተማለች። አስራ ሁለት ሰው ሞቷል። ጉጉማ አካባቢ ሁለት ሰው፣ ሐዋሳ ከተማ እስከ ትላንት ማምሻው ድረስ ሁለት ሶስት ሰው ነው የሞተው እስካሁን እየደረሰን ያለው መረጃ አለታ ወንዶ፣ ሀገረ ሰላም፣ ይርጋለም ለኩ ሰዎች እየተመቱ እንደሆነ ነው የምናውቀውና ይሄ አለ የተባለውን የሀገራችን ሰላም እና መረጋጋትን ጥያቄ ውስጥ እንደገና የሚከት ነገር ስለሆነ ነው ይህንን ውሳኔ ድርጅታችን ልወስድ እየቻለ በስራማ ዞን ግጭቱ በተቆሰቆሰባቸው ከተሞች የሚገኙ የተለያዩ የህብረሰብ ክፍሎች መንግስት ተጨማሪ ሀይል በማስገባት የህዝቡ እንዳይነት እንዲያስጠብቅና ዋትናቸውን እንዲያረጋግጥ ነው የከተማዋ የምናገሩት። በሌላ በኩል በተፈጠሮ ችግር ማዘናቸውን ለክልሉ ቴሌቪዥን ጣቢያ በሰጡት መግለጫ የተናገሩት የክልሉ ሬተ አቶ ሚሊዮን ማቶስ በበኩላቸው ህዝቡ እንዲረጋጋ ጠይቀው የጽታ ሀይል በተለየ መልኩ መታየት የለበትም ብሏል። የሃይማኖት አባቶችና የአገር ሽማግሌዎች ከህዝብ ጋር በመወያየት የበኩላቸውን ድርሻ እንዲወጡም ጠይቀዋል። ደግሞ በጋራ በመሆን የአካባቢውን ሰላም ለማረጋገጥ አሁን የጸታ ሃይኖት እያደረገ ካለው እንቅስቃሴ ጎን ጎን አጠናክሮ እንዲቀጥል ከዚህ ጋር ላይ የተከሰተው ጉዳት ከልብ አብንን መግለጽ ፈልጋለሁ። ስለማዞር የተለያዩ ወረዳዎችና ከተማዎች ውስጥ ባለው ሁኔታ መደበኛው መደበኛ የሰላም ሁኔታ የመመለስ ስራዎች እየሰራን እንገኛለን። በአሁኑ ጊዜ የሀገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም አመራሩም ከወጣቶች ጋር ተቀናይተው የሚሰሩበት ሁኔታ ለመፍጠር ስራዎች እየሰራን እንገኛለን። ይህን በማድረግ አሁን ላይ ያሉ ያለመረጋጋት ሁኔታ ወደ መደበኛ የመረጋጋት ሁኔታ ለማምጣት የሚደረገው ጥረት ላይ ሁሉም ወገን ተባባሪ መሆን የሚገባ ነው የሚሆነው ይህም ከማገዝ ባለቤታ መዋቅሩ የጸጥታ መደፍረስ ስለተከሰተ ለማገዝ የገባ መሆኑን በማወቅ የራሳችን ይ ኃይል ነው በመተባበር መንገዶችን ከመዝጋት መንገዶችን በመክፈት ሰላም ሁኔታችን ወደ መደበኛ ከመለስ ጣ መዋቅሩ መደበኛ ስራው አይደለም። በተለይ መከላከያ ኃይላቸው በተለይ መደበኛ ስራ አይደለም። በየሰፈሩ ባለውን ሁኔታ ማረጋጋት አካባቢ ፖሊስና ህብረተሰቡ ኃላፊነት የሚሆነውና ይህን ከማድረግ አንጻር ይህን በተለየ ሁኔታ ማየት ይገባል አይመስለኝ ሰላምን ማይድል ከማስከበር አንጻር መንግስት የተሰጠውን ኃላፊነት መወጣት ስለሚገባው የዜጎች ደህንነትን ከማረጋገጥ አንጻር መስራት የሚገባውን ስራ መስራትም ስለሚገባው ግዴታም ስለሆነ ይህንን ማድረግ ስራ እየሰራ ነው ያለው። የክልሉ ፖሊስ ኮሚሽን በበኩሉ ችግሩን በቁጥጥር ስር የማዋል ስራ እየሰራ መሆኑን ገልጸው ሞቱ ስለተባሉና ስለወደመው ንብረት ህግና እያጣራው ነው ሲል በኮሚሽኑ የህዝብ ግንኙነት ኢንስፔክተር የታገኘው በኩል ለቪዮኤ ገልጿል። እና ያው እንደ ጸጥታ ሀይል ነው ያለው ነገር ልነገር ይችላል። የጸጥታ ሀይሉ ተቀናጅቶ ስራውን እየሰራ ነው። ከተማውም አሁን በአሁኑ ኔ በአሁን ሰአት ላይ በሰላም እንቅስቃሴ፣ ተሽከርካሪ እንቅስቃሴ የጀመረበት ሁኔታ ላይ ነው የሚገኘው በላይ ተግቶ እየሰራ ይገኛል የሐዋሳ ከተማው ማለት ነው አዋሳ ከተማ ሌሎችስ አሁን በሲዳማ ዞን ውስጥ ያሉ ከተሞች የተመሳይ ችግር ተፈጠረ ስላል ትናንትም ዛሬ ነው ዛሬ ያው ይህ ለመቆጣጠር ተሞክሯል ላይ ነው ያለው የጸጥታ ሀይሉ በየትኛውም ቦታ ላይ የፈለገው ሀይል ገብቶ ስራውን የሰራ- በንብረትም በሰው ላይ የደረሰ ጉዳት ካለ ወደፊት አይተን መረጃውን እንሰጣቸዋለን በሰው እና በንብረት ላይ የደረሰ ጉዳት ካለን ያለ አልደረሰም ለማለት ነው አይደለም ያለውን ዳታውን ኤግዛክት የሆነ ቁጥር መስጠት ትናለ ሰዎች ሀሳቦች ጥቃት ከተፈጸመ በኋላ ወይም ችግር ከተፈጠረ በኋላ ነው የመከላከያ ወይም የጸጥታው ሀይል እየደረሰ ያለው የሚል ሀሳብ ያነሳሉ የአካባቢ ነዋሪዎች። ክፍተት እንዳለ ነው የምነግረው። ምን ሆነ አካባቢ ላይ ባለ ሀይል ነው መጀመሪያ፣ ሳሁን ሀይል ሲያንስ ነው ሀይል የምጠይቀው። እሱን ለማድረግ ጥረት ተደርጓል። በሚፈለገው ልክ ቁጥሩ፣ ባለው ቁጥር ልክ ባለው ቦታ ላይ እንዲገኝ እየተደረገ ነው። መጀመሪያ አካባቢ ላይ ያለ ጸጥታ ሀይል ነው ስራውን የምጨርሰው። አላቅም በላይ ሲሆን ነው ዋይ ያለነው አዋሳ ከተማ ላይ በሚፈልገው ልብ የቅጥፋ ሀይል አለ። አዋሳ ከተማ ላይ ትላንት በተፈጠረው ችግር የታሰሩ ግለሰቦች እንዳሉ የተነገረ ይገኛል። ማህበራዊ ሚዲያ ላይም የተጻፈ የተነገረ ያለው ይሄ ነው እና አዋሳ ከተማ ላይ የተጎዳውን ሰው ጨምሮ የታሰሩንም አጣርሳቸዋል ብለን ስለምናስብ የአዋሳው ከተማ መረጃ ምን ይመስላል የሌሎችን እናቆይ ለማለት ተቀጣሪ ያው ይያዛል። አሁንም እያዛል። ትናንትና የተያያዘ ነበረ ቁጥሩ ግን ይሄን ያህል ተጠርጣሪ እጃችን ላይ ያለ ማለት አዲስ ነው። ገና እየመዘገብ ነው ገባ ላይ አሁንም በአሁን በምደው ጉልሌ ሰአት ላይ እዛ ቦታ ላይ ያለው ተጠርጣሪዎች ይመጣሉ። ዛሬም ይመጣሉ። ተጠርጣሪ ናቸው ገና ተጣቶ ጉዳዩ ላይ ያሉበት የሉበት የሚለው ነገር በጥርጣሬ እየተያዙ ነው። መንገድ ላይም መንገድ ሲደጉ የነበሩ ቅጣሰቦች ይያዛሉ። አሁን በዛ ልክ ነው ያለው። መልጋ አካባቢ በተፈጠረው ግጭት በህዝብና ጠጣዋኝ መካከል ተከፍቶ ከሁለቱም በኩል በቁጥራቸው ከአስር በላይ የሚሆኑ ሰዎች ሞቷል የሚል መረጃ አለ። እኔ መረጃ የለኝም። ይ የአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ